ጠሎተ ዳንኤል ነቢይ ሰባት ዘእማ ዛርያ ይትባረክ እግዚኣብሔር ኣምላክ ኣበ ወይነ እኩት ወስቡህ ስምከላለም ላለም መጻድቅ አንተ በኩሉ ከላ ኢሌነ እሙን ኩሉ ግብርከ ወርትእ ኩሉ ፍናዊከ ወጽድቂ ኩሉ ኩነኔከ ወገበርከ ፍትኻ ወርትኣ በኩሉ ዘገበርከ ለነ ወዲብ ሀገር አበዊነ ይነ ኢየሩሳሌም ቅዱስ እስመ በኮነኔ ጽድቅከ አምጻይከ ዘኩሎ በእንተ ኀጢአትነ እስመ አበስነ ወጌገይነ ዝሃደግናከ አመጽነ በኩሉ ወኢሰማይነ ትዛዘከ ኢአቀብነ ወኢገበርነ በከመ አዘዝከነ ከመይኩን ሰነየ ላዕሌነ ኩሎ ዘአምጻይከ ላዕሌነ ወኩሎ ዘገበርከ ዲቤነ በኮነኔ ጽድቅከ ገበርከ ወመጠውከነ ውስተ እደ ጸረነ ኃጥኣን ዋላውያን እለ ርሑቃን ወግሁሳን እምኔከ ወንጉስ አማጺ ወእኩይ እንኩሉ ምድር ወይእዜኒ አኮ ድሎት ለነ ንክሥት አፉነ ኀፍረት ወዝንጓጉዬ ኮኖሙ ለአግብርቲከ ለለ ፈርሆከ ኢተመጠወነ ለግሙራ በእንተ ስምከ ኢተሚጥ ኪዳነከ ወኢታርሕቅ ምህረተከ እምኔነ በእንተ አብርሃም ፈቆረከ ወበእንተ ይስሐቅ ቆልየከ ወበእንተ እስራኤል ቅዱስከ እለ ተናገርኮሙ ወትቤሎሙ ከመታብዝህ ዘርኦሙ ከመኮከበ ሰማይ ወከመወፃ ዘድንጋገ ባሕር እስመ ውሑዳን ጥቀ እሙንቱ እምኵሉ አሕዛብ ወኮነ ህሱራነ በኵሉ ምድር ዮም በእንተ ኀጢአትነ አልቦ በዝ መዋዕል መልአክ ኢነቢይ ወኢንጉስ ኢ ቁርባን ወኢ መስዋይት ወኢ ሃበለ ያፀን ክህ እጣነ ወኢ ብሄር ሃበለ ፈርዩ በቅርሜከ ይርከቦ ሳይለከ ዘእንበለ በነፍስ የዋ ወበመንፈስ ትሁት ተወከፍለነ ከመዘ መስዋይተ ሓራጊት ወኣልህምት ወከመዘ ኣይላፍ ኣባግ ስቡሃን ከማሁ ይኩን መስዋይቲነ በቅርሜከ ዮም ወፍጹመ ይኩን ብሃብየከ ከመእጅታፈሩ ኩሎም ወለይቱ የከሉከ ويزيني نتلوك بكل لبنا ونفرحك ونحسس جدسك دائمو يتعص وقبر مسلينا بكم تميت وبكام وبكما تَكَ عدنان بتأمرك ሃብ ስባተ ለስምከ እግዚኦ ይታፈሩ ኩሎሙ ለአራይዎሙ ስቃየ ለአግብርቲከ ይታፈሩ በኩሉ ትእግልቶሙ ወይትቀጥቀጥ ትቀጥቀጥ ሃይሎሙ ወያእምሮ ከም አንተ እግዚአብሔር አምላክ ባይቲትከ ስቡህ በኩሉ ምድር ወበኩሉ አለም